አዴፓ የክልሉን ሰላም ለማስፈን መረጋጋት ልማትና የመልካም አስተዳደሮችን ችግሮች መፍታት ያስችለኛል የሚለውን ውይይት በተለያዩ ጊዜዎች ሲያደርግ ቆይቷል። ካለፈው ቅዳሜ ጀምሮ ደግሞ ምክትል ጠቅላይ ሚኒስትር ደመቀ መኮንንን ጨምሮ የአዴፓ ማዕከላዊ ኮሚቴ አባላት የወረዳና በየደረጃው የሚገኙ የድርጅቱ አመራሮችና አባላት በክልሉ አሉ ባሏቸው ችግሮች ዙሪያ ውይይት አድርገዋል። የውይይቱን ጭብጦች በተመለከተ ጋዜጣዊ መግለጫ የሰጡት የአዴፓ ጽሕፈት ቤት ኃላፊ አቶ ዮሐንስ ቧያለው የአመራር አመዳደብና አጠቃላይ የድርጅቱን የአሰራር መዋቅር በተመለከተ ውይይት መደረጉን ይናገራሉ። አንደኛ፣ ያለውን አመራር እንዴት አድርገን ኮንሶል፣ እንዴት አድርገን እናጠናክረው የሚለው በስፋት የምናየው ነው። አንዳንድ ለውጦችም ካሁን በፊት ተካሄደው ስለነበረ፣ ሁለተኛ ደግሞ የሚያሰራ መዋቅርና አመራር ለመፍጠር ምን አይነት ስራዎችን እንስራ የሚለውንም ገምግመናል። ከዛ በተጨማሪ ደግሞ የአመራሩን አቅም ደግሞ እንዴት እናጠናክር፣ በሰው ኃይል ከዛ በስልጠና በአስተሳሰብ ንክሮ እንዲሄድ እንዲሁም ደግሞ ክሎት እንዲኖረው የማድረጉን ነገር በተለይ በአዲስ የገባውን ኃይል ማጠናከር ይኖርብናል የሚለውን አይተናል። ከዛም አልፎ ደግሞ ብቁ የሆኑ አመራሮች ወደ መድረኩ የሚሳተፉበትን እድል ክፍት ማድረግ እና ወደፊት በዚህ የማጠናከር ስራ መሰራት አለበት የሚል ሀሳብ ይዘናል። የተለያዩ የህብረተሰብ ክፍሎች በክልሉ ሰላም እንዲሰፍን የሚጠይቁ ሰላማዊ ሰልፎች እየተካሄዱ ነው። የህዝቡን ጥያቄ እንዴት ታዩታላችሁ? አዴፓስ ሰላም ለምን ማስፈን ተሳነው? የሚሉ ጥያቄዎች ከጋዜጠኞች ቀርቦላቸው እንደዚህ መልሰዋል። ወጣቶች እና ማህበረሰቡ የተረጋጋ ሁኔታ እንዲፈጠር ጥሪ እያደረጉ ነው። የክልላችን የጸጥታ ኃይልም እርምጃ ከመውሰድ ተቆጥቦ ችግር የሚፈጥሩ ኃይሎችን ለማስተማር ቅድሚያ እንዲሰጥ የተለያየ የስራ ስንሰራ ቆይተና ወደፊትም ይሄንን አጠናክረን የምንቀጥል ቢሆንም ህግና ስርዓት የሚጥሱ ኃይሎች ወይም ደግሞ ህገወጥ እንቅስቃሴ የሚያደርጉ ኃይሎችን ከአሁን በኋላ እያባበልን መቀጠል አለብን የሚል እምነት የለም። በዚህ ረገድ መንግስትና የጸጥታ ኃይሉ የማያዳግም እርምጃዎች መውሰድ የምንጀምርበት ወቅት ነው ማለት ይቻላል። የህገ መንግስት ይሻሻልልን፣ የወሰን ጥያቄ ምላሽ አላገኘም እና ሌሎችም ጥያቄዎች ቀርበውላቸው አቶ ዮሐኒስ ምላሽ ሰጠዋል። ለውጡ እንዲከሰት እንዲመጣና ምክንያት የሆኑ ዋና ጉዳዮች አሉ። ስለዚህ እነዚህ ደረጃ ላይ ውይይት ይካሄዳል፣ ሁልጊዜ የሚካሄድባቸው ናቸው። እስካልተፈቱ ድረስ ደግሞ ጥያቄዎቹ መቀጠላቸው የሚቀር አይደለም። ነገር ግን ቅደም ተከተሎች አሉ። መጀመሪያ ሰላም እና መረጋጋት ሁሎ ማደር የሰው ልጅ ህይወት ንብረት እንዳይወድ ማድረግና መከላከል ወደ ሰከነ አእምሮ ህብረተሰቡ መመለስ የመጀመሪያው። በባህር ዳር ዩኒቨርሲቲ የፖለቲካል ሳይንስ መምህር አቶ ቻላቸው ታረቀኝ አዴፓ እውነተኛ ለውጥ እንዲመጣ ከፈለገ የመግለጫ አጋጋታ ሳይሆን ብቃት ያለውን አመራር መመደብ ነው መፍትሄው ብለዋል። ለህዝብ ጥቅም የቆመ ጠንካራ የሆነ አመራር ሲፈጠር ነው በየደረጃው ብሎ ህዝቡ ያምናል። ስለዚህ አዴፓ እንደ ፖለቲካ ድርጅት ለአማራ ህዝብ ጥቅም ቆም ያለው ካለ እኔ ማድረግ አለበት ብዬማሳ የመጀመሪያው ከቀበሌ፣ ወረዳ፣ ዞን፣ ክልል ድረስ ለህዝብ ጥቅም የቆሙ ጠንካራ የሆኑ አመራሮችን በየደረጃው ማምጣት ያስፈልገዋል። አንደኛ፣ ሁለተኛ ደግሞ አሁንም ለምሳሌ አማራ ብሔራዊ ንቅናቄ አለ። ከእሱ ጋርም ቢሆን ለህዝብ ጥቅሙ ለክልሉ ህዝብ ተጠቃሚነት በሚያግባቧቸው ጉዳዮች ላይ የሚሰሩበትን ነገር መፍጠር መቻል ከዛ በዘለለ የቀኑ መግለጫዎችን መደርደር የክልሉ መንግስቱ ተጠቃሚ ያደርገዋል፣ የነበረበትን የፖለቲካ ችግር ይፈታለታል እያላስብም። ከወራት በፊት በዋናነት በጸጥታ ዙሪያ የሀገሪቱን ምክትል ጠቅላይ ሚኒስትር፣ የፌዴራል የደህንነት ኃላፊዎች፣ የጦር ኃይሎች ኢታማዦር ሹም፣ የፖሊስና ሌሎችም ከፍተኛ የመንግስትና የክልል አመራሮችን ያካተተ ውይይት በባህር ዳር መካሄዱ ይታወሳል። አለምነው መኮንን ለዲ ደብልዩ ራዲዮ ባህር ዳር።